ይህ ፕሮግራም የተሳካው በጆይስ ሚየር ሚኒስትሪ ጓደኞችና ባልደረቦች ነው። ለውጥ ያማል። የምነግራችሁ ሶስት ምርጫዎች ብቻ አላችሁ። እነሱም አሁን ህመሙን ጠንክራችሁ በማለፍ ወደ ፊዱድና እግዚአብሔር ወይ ይህ ምን ያህል ጊዜ ቢወስድ ይህን ማድረግና መሻገር እፈልጋለሁ ወይም እስከ መጨረሻው ስቃይ ውስጥ በመቆየት በመጨረሻ ህመሙን ማለፍ መቻል ወይም ደግሞ ለዘላለም በስቃይ ውስጥ መቆየት። በየቀኑ አዲስ ጅማሪ ሊኖራችሁ ይችላል። ሰቆቃው ኤርምያስ 3 ከ17 እስከ 25 ላነብላችሁ እፈልጋለሁ። ይህ ጥሩ ጥቅስ ነው። ነፍሴ ሰላም አታለች። ደስታ ምን እንደሆነ ረስታለች። ስለዚህ ጽናቴ ጠፍቷል እላለው ከጌታም ዘንድ ያለኝ ተስፋዬ እንዲሁ ነው። እናንተ እያልኩ ያለሁትን ሁሉ እዚያ ላይ ማየት ትችላላችሁ። ጽናቴ ጠፍቷል። ደካማ እንደሆንክ ይሰማኛል። ተስፋ ልቆርጥ ነው። ካሁን በኋላ ማድረግ የምችል አይመስለኝም። ያ የሆነበት ምክንያትም ተስፋዬ ስለጠፋ ነበር ተስፋ ማለት ደግሞ በማንኛውም ደቂቃ ላይ ለእናንተ የሚሆን ጥሩ ነገር እንደሚሆን አዎንታዊ ተስፋ ነው እንደዚህ ስታስቡ ጠንካራ ያደርጋችኋል ሁልጊዜ ጠዋት ስትነሱ ወይም ከመነሳታችሁ በፊት እንኳን ለራሳችሁ ተናገሩ ዛሬ የሆነ ጥሩ ነገር ያጋጥመኛል መከራዬንና መንከራተትን ምህረትና ሐሞትን አስብ ነፍሴ ሁል ሁልጊዜ ታስባለች በውስጤም ወድቃለች። ስለዚህ እያለ ያለው የክስተቱን መጥፎ ነገሮች ሁሉ አስታውሳለሁ፣ ነፍሴም ከብዳኛለች፣ በውስጤም ወድቃለች። አሁን ግን ይህን ሽግግር ተመልከቱ። ሆኖም ይህን አስባለሁ፣ እንግዲህ አስተስፋለኝ። ሐሳባችሁ ወደ አእምሯችሁ እንዲመጡ መጥራት እና እንዲወጡ ማዘዝ ትችላላችሁ። የጌታ ጽኑ ፍቅር መቼም አይቆምም፣ ርኅራኄውም አያልቅምና ማለዳ አዲስ ነው፣ ታማኝነትም ብዙ ነው። ራሴን እንዲህ ያልኩት እግዚአብሔር እድሌ ፈንታዬ ነው፣ ስለዚህ ተስፋ አደርገዋለሁ። እርሱን ተስፋ ለሚያደርጉት ለሚፈልገውም ሰው እግዚአብሔር መልካም ነው። ስለዚህ ኤርሚያ ስለ ኪሳራው እያሰበ እስከ ቀጠለ ድረስ ወደ ከፋና ወደ ከፋና ወደ ከፋ ሁኔታ መግባቱን ቀጠለ። ግን በህይወቱ ያሉት መልካም ነገሮች ወደ አምሮው ለመጥራት ሲወስን በድንገት ሁሉም ነገር መለወጥ ጀመረ። የእግዚአብሔር ምረት በየቀኑ አዲስ ነው። እግዚአብሔር ይገባልን። ሌላ ነገር ታውቃላችሁ፣ በህይወታችን ውስጥ ምንም ነገር ቢሆን እስካሁን ያደረግነው በጣም የጅል ስራ እንኳን ቢሆን ለእርሱ የሰጠነው ባክኖ አይቀርም። እግዚአብሔር በእኔ ላይ መስራት ሲጀምር ምንም ነገር አልነበረኝም። የምታዩት ቦታ ሁሉ ምስቅልቅል ያለ ነበር። አእምሮ የተመሰቃቀለ ነበር። ስለ ራሴ የነበረኝ አመለካከት፣ ሌሎች ሰዎችን የምዝበት መንገድ ሁሉም ነገር የተመሰቃቀለ ነበር። ራስ ወዳድ፣ በራሴ የምመካ መጸኛ ነበርኩ። በጣም መጥፎ ነበር። እንዴት ወይም ለምን እግዚአብሔር እኔን ለመጠቀም ለምን እንደ መረጠኝ አላውቅም። ስለ እኔ የነበረው አንድ ጥሩ ነገር ቢኖር እግዚአብሔር በእውነት ወደው ነበር ስለሱ ብዙ አላውቅም ነበር፣ ግን ስለሱ ያወቅኩትን እወድ ነበር። ትንሽ ልጅ ከነበርኩ በጊዜ ጀምሮ ከእግዚአብሔር ጋር ግንኙነት መመስረት ትፈልግ ነበር። በጣም በደል ያደርስብኝ የነበረው የመጀመሪያ ባለቤቴን ሳገባ በአካል አይደለም፣ ግን ሁልጊዜ ከሌሎች ሴቶች ጋር ይወጣ ነበር። አይሰራምና ሁልጊዜም የያስኩትን ትንሽ ነገር ይሰርቅ ነበርና ከእንቅልፌ ነቃሁና የሰርግ ቀለበቴን ከጣቴ ላይ ለማውለቅ ሲሞክር ያስኩት ሊሸጠው ነበር። የአስር ሳንቲም ዋጋ እንኳን ላይኖረ ይችላል። ስለዚህ ማለቴ በሕይወቴ ውስጥ ብዙ ስቃይ ነበረብኝ። በሕይወቴ ውስጥ ብዙ ነገሮች፣ ብዙ ችግሮች ነበሩብኝ። ብዙ ተጎድቻለሁ መጥፎ አመለካከት። እንድትረዱት የምፈልገው ነገር ቢኖር እግዚአብሔር በሕይወት ያደረገን ሁሉ ስመለከት፣ እግዚአብሔር በእናንተ ላይ ማድረግ ስለሚችለው ነገር አስባለሁ። በእውነት በእግዚአብሔር ዘንድ ሁሉ ነገር ይቻላል ብዬ አምናለሁ። አሜን። ራሳችሁን ለእግዚአብሔር እንድትሰጡት እጠይቃቸዋለሁ። እግዚአብሔር የምትፈልጉት እንዲሰጣችሁ ለማድረግ መሞከራችሁን በማቆም እሱ የሚፈልገው እንደምትፈልጉ ለእግዚአብሔር ንገሩት። እግዚአብሔር የምትፈልጉት እንዲሰጣችሁ ለማድረግ መሞከራችሁን በማቆም እሱ የሚፈልገው እንደምትፈልጉ ለእግዚአብሔር ንገሩት። እግዚአብሔር ሆይ፣ ፈቃድ በሕይወቴ ይፈጸማል። ለምትፈልገው ሁሉ አዎ እያልኩ ነው እና ምን እንደሆነ እንኳን አላውቅም። አሁን ቃል እየገባችሁ ነው። ዛሬ ብዙ ሰዎች ማግባት አይፈልጉም፣ አብሮ መኖር ይፈልጋሉ። ታውቃላችሁ፣ ቃል መግባት አትፈልጉም። ነገሮች በትክክል ካልሄዱ በቀላል መውጣት ይችላሉ። ቃል መግባት አለብን፣ ታማኝ መሆን፣ ጽኑ መሆን አለብን። አስቸጋሪ ሁኔታችሁን ልንታገስና በደስታ መውጣት መቻል አለብን። በሕይወቴ ካሳለፍኳቸው ቆሻሻዎች አንዳቸውም ከንቱ አልቀሩም። እናንተ ለማበረታታት ብዙ ጠቀምበታለሁ። ለእግዚአብሔር አሳልፋችሁ ከሰጣችሁት በሕይወታችሁ ውስጥ ምንም ነገር አይባክንም። ለጥቂት ደቂቃዎች ስለ ስሜቶች እንነጋገር። ስለዛ መስማት የሚፈልጋለ። ስለ ስሜታችሁ ልነግራችሁ ሀያ አምስት ደቂቃዎች ቀርተውኛል። በመጀመሪያ ደረጃ ስለ ስሜቶች እና ስሜቶች ተፈጥሮ እንነጋገር። የምስጋና እረፍት እንወስዳለን። ትናንት ማታ 823 ሰዎች ሕይወታቸውን ለጌታ ሰጥተዋል። የምስጋና እረፍት ስምንት መቶ ሦስት አዲስ ሰልጣኝ ህጻናት። በመጀመሪያ ደረጃ ስሜቶች ተለዋዋጮች ናቸው፣ ሁሌም የሚለወጡ ናቸው። በእነሱ ላይ ልትደገፉ አትችሉም። ሳትፈልጓቸው ይገኛሉ፣ ስትፈልጓቸው ደግሞ አይገኙም። አሜን። ውሳኔዎችን በምታደርጉበት ጊዜ ስሜታችሁ ድምፅ እንዲሰጥ አትፍቀዱ። በተለይም አስፈላጊ ውሳኔዎች ሲሆኑ በስሜት ትዳር ውስጥ አትግቡ፣ ምክንያቱም ተመልሰው ይጠፋሉ። ኦ አንዳንድ ነገሮች ማለት እፈልጋለሁ፣ ግን አልፈልግም። ስሜቶች ሊታመኑ አይችሉም? በሚሰማችሁ ስሜቶች ላይ ውሳኔ መወሰን የለባችሁ። ከዚህ ባሻገር መመልከት አለባችሁ። የእግዚአብሔር ቃል ምን ይላል። አመሰግናለሁ። ለዲያብሎስ መመለስን ተማሩ። ማንም አይወዳችሁም ሲላችሁ አፋችሁን ክፈቱና እግዚአብሔር ይወደኛል በሉት። ዲያብሎስ ከዚህ ነገር ፈጽሞ አታመልጡም ሲላችሁ፣ አሁን ሕይወታችሁ ተበላሽቷል፣ ውሸታም በሉት። እግዚአብሔር ይህን ወስዶ በእርሱ ታላቅ ነገርን ያደርጋል በሉት። ለምን? ምክንያቱም ሁሉንም ነገር ለአንድ ዓላማ ያደርገዋል። ማንኛውንም ነገር ወስዶ ለመልካም ማድረግ ይቻላል። ስህተት ሆኖ ቢሰማን እንኳን ትክክል የሆነውን ማድረግ አለብን። እኔ እስከማውቀው ድረስ እግዚአብሔር ከሰጠ ምርጥ መግለጫዎች አንዱ ነው። ትክክል የሆነውን ከማድረጋችን በፊት ትክክል ሆኖ እንዲሰማን መጠባበቅ ከቀጠልን ጠላት ሁል ጊዜ በቁጥጥሩ ስር ያደርገናል። መጥፎ ስሜቶች ሳንፈልጋቸው ይመጣሉ፣ ጥሩ ስሜቶች ደግሞ ስንፈልጋቸው ይሄዳሉ። ያለፈውን የስሜት ህመምን መጫን መማር አለባች። ስሜቴን ጎድተኛል፣ ቅር ተሰኝቻለሁ፣ ተሰምቶኛል። ሁላችንም ተጎድተናል። በአንድ ሰው ያልተጎዳ ሰው እዚህ የለም። እና እንደገና እንጎዳለን። ጥፋትንና ጨለማን ለመተን በየሞከርኩ አይደለም። ከሰዎች ጋር የምትገናኙ ከሆነ ከነሱ ጋር ምን እንደምናደርግ አናውቅም። በሄዳችሁበት ቦታ ሁሉ አሉ። አንድ ሰው ወይም የሆነ ነገር ሁላችንም ጎርቶን ያውቃል። በደል፣ አለመፈለግ፣ መተው፣ ክህደት፣ ተስፋ መቁረጥ፣ ፍርድ፣ ትችት ሁላችንም እየተጎዳን እያለ ትክክለኛ ምርጫዎችን ማድረግ መጀመር አለብን። ዛሬ እዚህ የመጣችሁት ቆስላችሁ ተጎርታችሁ ሊሆን ይችላል። እናንተ ምን አንዳንድ ጥሩ መልእክቶች እንድሰብ ፈልጋችሁ ይሆናል። አላውቅም። የሆነ የሚያጽናናችሁና ውስጣችሁ ደስ የሚል ስሜት የሚፈጥርላችሁ የምነግራችሁ ነገር ቢኖር ምንም ቢሰማችሁ፣ ትክክለኛውን ነገር አድርጉት። በስቃዩ ሳላችሁ ትክክለኛውን ነገር አድርጉ። ይህን የምላችሁ በእግዚአብሔር ቃልና በልምድ ስለማውቅ ነው። ከሁኔታችሁ መሻገር ከፈለጋችሁ በሉ እንጂ አንድ ሰው ተስማምቷል። ሰምታችኋል። በህይወታችሁ አሰቃቂ ነገሮችን አሳልፋችሁ አሁን ድል አግኝታችኋል። ደህና ራሳችሁን ተመልከቱ። ምንም አይደል። ስቃይ ውስጥ ሳለን ትክክለኛ ምርጫዎችን ማድረግ መጀመር አለብን። አሁን ጥሩ አይመስለም፣ ግን ኦ በኋላ ላይ እብራውያን 12 11 ቅጣት ሁሉ በወቅቱ የሚያሳዝን እንጂ ደስ የሚያሰኝ አይመስልም። በኋላ ግን እዚህ ውስጥ በኋላ ላይ ስለሚሆነው ነገር የሚጨነቃለ ታውቃላችሁ። በኋላ ይመጣል። ምናልባት አሁን ሀያ መቶን ይሆናል። መዝሙረኛው የተናገረውን እወዳለሁ። ጎልማሳ ነበርኩ፣ አሁን አሁን አርጅቻለሁ። ሁሉም ሰው ያረጃል ብዬ አሰብኩ። አሁን የቱንም ያህል ወጣት ብትሆኑ በኋላ መምጣቱ አይቀርም። አሁን አዳምጡኝ። በኋላ ላይ የምታጭዱትን ዘር አሁን መዝራት አለባችሁ። ስለዚህ ዛሬ የመመለሻ ቀን ነው። ዛሬ ውሳኔ የማድረጊያ ቀን ነው እና ስጋችሁን የሚቀደድና የሚለያይ ሆኖ ቢሰማችሁ እንኳን እግዚአብሔር የሚጠይቃችሁን አድርጉ። የሆነ የተሳሳተ አይነት አስቂኝ ግንኙነት ውስጥ ከሆናችሁና ስህተት እንደሆነ ካወቃችሁ ውጡ። ከትዳር ስለመውጣት እያወራ አይደለም። ወደ ቤት ሄዳችሁ ልለያችሁ ነው ጆይስ ናት የነገረችኝ አትበሉ። እኔ የማውራው ስለ እሱ አይደለም። የተወሰኑ ሰዎች በህይወታችሁ ውስጥ መጥፎ እንደሆኑ ከሚያውቋቸው ሌሎች ሰዎች ጋር በፍቅር ግንኙነት ውስጥ ናቸው። በሉ እንጂ ከመቀመጫችሁ ስራ ትደበቁ። እግዚአብሔር እንደሚለውጠው ተስፋ አደርጋለሁ። ውዴ ሊሆን አይችልም እያልኩ አይደለም። ግን ተስፋ ከማድረጋችሁ በፊት ትንሽ ማስረጃ ብታዩ የተሻለ ይሆናል። ትንሽ ማስረጃ እንኳን ቢሆን ሁሉንም አይነት ሰበቦች እንፈጥራለን። ማድረግ የምንፈልገውን ሁሉንም አይነት ነገር ለራሳችን እንነግራለን። እየመረዟችሁ እንደሆነ የምታውቁትን ነገር አታድርጓቸው። ለመኖር አንድ ህይወት ብቻ ነው ያላችሁ እና ለራሳችሁ ትክክለኛ ምርጫዎችን ማድረግ አለባችሁ። ዛሬ ይህንን መስማት ያለበት ሰው አለ። ትክክል እንደሚያደርግ የምታውቁት ሰው ራሳችሁ ብቻ ብትሆኑም እንኳን ትክክል የሆነውን ማድረጋችሁን ብትቀጥሉ በኋላ ላይ ደስተኛ የምትሆኑት እናንተ ብቻ ትሆናላችሁ። አሁን ለውጥ ያማል እንዳልሆነ አልነግራችሁም። ስቃይ ውስጥ ሳላችሁ ትክክለኛውን ነገር ማድረግ ህመም አለው እንደሌለው አልነግራችሁም። የምነግራችሁ ነገር ቢኖር ግን ሶስት ምርጫዎች ብቻ አሏችሁ። እነሱም አሁን ህመሙን አልፋችሁ በመጫን ወደፊት ሂዱና እግዚአብሔር ምን ያህል ጊዜ ቢወስድም? ይህን ማድረግና መሻገር እፈልጋለሁ? ስላላችሁ፣ ወይም እስከ መጨረሻው ስቃይ ውስጥ በመቆየት በመጨረሻ ህመሙ ማለፍ መቻል፣ ወይም ሶስተኛው፣ ለዘላለም በስቃይ ውስጥ መቆየት። በህመም ውስጥ እንዳልፌ ረዳይ ምን እንደሆነ ታውቃላችሁ? የፈጣሪ ያለ ጨዋነት ያለው አመለካከት ሊኖረኝ እንደሚገባ መማር ለእኔ በጣም ከባድ ነበር። ለራስ ማዘንገር ምን አይነት የትግል ግጥሚያ እንደነበረብኝ ልትረዱ አትችሉ። በደል ስለደረሰብኝ ለራሴ በጣም አዝን ነበር። በእኔ ላይ የደረሰው ነገር በእናንተ ላይ ቢደርስባችሁ እናንተም ለራሳችሁ ላታዝኑ አትችሉ። ግን እያደረግኩ የነበረው በእኔ ላይ የደረሰውን ለመጥፎ ባህሬ እንደ ሰበብ እየተጠቀምኩ ነበር። አሁን ለአንድ ሰው እየተናገርኩ ነው። እና ሁሉም ሰው እንደበደለኝ የሚሰማኝ ስሜት ነበር። በእርግጥ የሆነ ነገር ይገባኝ ነበር። መልሶ ሊከፍለኝ የሚችለው እግዚአብሔር ብቻ ነው። መገንዘብ ያለባችሁ ነገር ይህንን ነው። አንድ ሰው አንድ ነገር ቢሰርቃችሁ፣ ልጅነታችሁን ቢሰርቁ፣ ደስታችሁን ቢሰርቁ፣ የእናንተ ሊሆን የሚገባውን ነገር ቢሰርቁ፣ እንዲከፍላችሁ ለማድረግ አትሞክሩ። እናንተ መልሶ የመክፈል አቅም የላችሁ። ወደ እግዚአብሔር ሂዱና መልሶ እንዲከፍላችሁ ጠይቁት። በቃ ለራሴ በጣም አዘን ነበር እና ስናገር ሰምታችሁኛል። እግዚአብሔር እንዲህ አለኝ፣ በራስሽ ልታዝኝ ወይም ሀያል ልትሆኝ ትቻለሽ ግን ሁለቱንም መሆን አችይም። ሁልጊዜ ምርጫዎች አሉ። ተጠቂ መሆን ወይስ ድሉን ማግኘት ትፈልጋላችሁ? ከቀን ወደ ቀን ተቀምጣችሁ በፊት የደረሰውን በደል ሁሉ በማሰብ ለራሳችሁ በማዘን ትፈልጋላችሁ ወይስ ያንን ሁሉ ችግር ለእግዚአብሔር መስጠትና እግዚአብሔርን አሁን በሕይወቴ ስትገለጥ ማየት እፈልጋለሁ ማለት ትፈልጋላችሁ? የአይሽ ልማት ተስፋ በጉዜ እንድቀጥል አድርጎኛል። በከባድ ጊዜያት ውስጥ ባለፍኩ ጊዜ የደረሰብኝን በደል ለመርሳት ስሞክር ሞክር ኢሳይያስ 67 ና 8 አጥብቄዤ ነበር። በአፍረታቸው ፈንታ እጥፍ ይቀበላሉ። በውርደታቸው ፈንታ በርስታቸው ደስ ይላቸዋል የምድራቸውን እጥፍ ርስት ይወርሳሉ። እስክት ሞቱና ወደ መንግስተ ሰማያት እስክትሄድ ድረስ መጠበቅ የለባችሁ እግዚአብሔር አሁን በሕይወት እያላችሁ ይባረካቸዋል የምድራቸውንም እጥፍ ርስት ይወርሳሉ እጥፍ የችግራችሁን እጥፍ ድርብ ዘላለማዊ ደስታም የእነርሱ ይሆናል ለምን እኔ እግዚአብሔር ፍትህን ስለምወድ ዝርፊያንና በደልን እጠላለሁ እግዚአብሔር ሰዎች ሲበድሏችሁ አይወድም። እናንተም ሌሎች ሰዎችን ስትበድሉ ይጠላል። በታማኝነትም የሚገባቸውን እሰጣቸዋለሁ። ይህ ማለት ሽልማት ማለት ነው። ሽልማቱን በጉጉት እየጠበቃችሁ ነው። ስትጎዱ ለራሳችሁ ማስታወስ ያለባችሁ ያንን ነው። ይህ ትክክል አይደለም፣ ፍትሃዊ አይደለም፣ በጣም ከባድ ነው። እግዚአብሔር ወይ ትክክል የሆነውን እንዳደርግ እርዳኝና በሌላኛው ጫፍ ሽልማት እንዳለኝ አውቃለሁ። ከእኔ ጋር ናችሁ። በሚሰማችሁ መንገድ ብቻ እርምጃ ለመውሰድ በጣም ከባድ ነው። እግዚአብሔር እርዳን ለእኛ ጥሩ ላልሆኑ ሰዎች ጥሩ እንድንሆን እርዳን ለሰዎች ይቅርታ ባለማድረግ ቂም ከያዛችሁ ራሳችሁን ከመጉዳት በቀር ምንም አታደርጉ አትመልሷቸውም አይደለም ዕብራውያን 11፥6 ወደ እግዚአብሔር የሚቀርብና መኖሩንና ከልብ የሚሻ ዋጋውን ያገኛል እስኪ ያስቡት ቀዳሚያችሁን ለመውሰድና እዚህ ለመሆን መርጣቸዋል ባሉ እንጂ። እና በሚቀጥለው ሳምንት ከችግር የሚጠብቃችሁን አንዳንድ ነገሮችን ትሰማላችሁ። በሉ እዚህ ውስጥ ባለፈው ጊዜ እዚህ ስለነበራችሁ እና እኔ ጥሩ ስሜት እንዲሰማኝ እንድታደርጉ እየሞከርኩ አይደለም። ህይወታችሁን እንደሚለውጥ በሰማችሁትና በምታውቁት ነገር የደረሳችሁ ስንቶቻችሁ ናችሁ? እንደዛ ከሆነ ወደዚህ ለመምጣት የማደርገው እያንዳንዱ ጥረት ጠቃሚ ነው ማለት ነው። ውሳኔ ወስናችኋል። ወደ ቤት ስትሄዱ በውሳኔው መጽራት አለባችሁ። ቆንጆ ሙዚቃ እና መብራት ሳይኖር እና ፓርቲው ሲያልቅ አብርሃም በጣም ከባድ ምርጫ ገጥሞት ነበር እና ለሽልማት እድል ነበረው። እኔ እንደማስበው ይህ ሁል ጊዜ ወደ እኛ የሚመጣ ይመስለኛል። ከምናውቀው በላይ በምርጫዎች የተከበብን ይመስለኛል። ምርጫዎች ምርጫዎች እግዚአብሔር እንዲህ አለ በፊት ሕይወትና ሞትን መልካምና ክፉን አስቀምጫለሁ። እናንተና ዘሮቻችሁ እንድትኖሩ ሕይወት ምረጥ። አምላክ ምርጫ የሰጠን ለምንድን ነው? ምክንያቱም እሱ ሮቦቶችን አይፈልግም። እርሱን ከመውደድ በቀር ምርጫ የሌላቸውን ሰዎች አይፈልግም። የምንወደው ስለምንፈልግ እንዲሆን ይፈልጋል። አዎ እንድንለው ይፈልጋል። ይህ ግን ለሌሎች ነገሮች እምቢ ማለትን ይጠይቃል። ከመጽሐፍ ቅዱስ ውስጥ ላስተላልፍላችሁ የወደድኩትን ታሪክ እወደዋለሁ። ብዙ የተለያዩ መልእክቶችን አገኛለሁ። ነገር ግን በዘፍጥረት 11 31 ከ12 እስከ 2 አብርሃም ወደ ከነአን ምድር እንዲሄድና ትልቅ ነገርን እንዲያደርግ እድልን ያገኘ የመጀመሪያው ሰው አልነበረም። ታራም ልጁን አብርሃምን የካራን ልጅ ሎጥን የልጅ ልጁን ምራቱንም፣ የልጁንም የአብራም ሚስት ሳራን ወሰደ። ከከለዳውያን ዑርም ወደ ከለዳውያን ምድር አብረው ወጡ። ከነዓን ወደ ካራንም በመጡ ጊዜ በዚያ ተቀመጡ። እሺ፣ ስለዚህ የሆነ ነገር ማድረግ ጀምሩ። ነገር ግን ወደ ካራን በመጡ ጊዜ እዛ ሰፍረው ተቀመጡ። ስንት ሰዎች ለበጎ ስራ ጀምረው ጉዞ ሲከብዳቸው በመንገድ ላይ የሆነ ቦታ ይሰፍራሉ። ያንን እያደረግኩ አይደለም። የማገኘው በረከት ካለ በረከቱን ለማግኘት እሄዳለሁ? አሜን። በካራን ሰፈሩ። እንዳት ሰፍሩ እየጠየኳችሁ ነው። መንገዱን በሙሉ ያልሄዱት ለምንድን ነው? አላውቅም። ጉዞ ከባድ ነበር፣ ደክሟቸው ነበር። ምናልባት ዲያብሎስ በፍጹም ወደዚያ ትደርሱ ብሎ ነግሯቸው ይሆናል። በሆነ ምክንያት ምርጫ አደረጉና በዚያ ተቀመጡ። እንድትመለከቱ ትፈልጋል። ይህ ያስደንቀኛል። የታራም ዕድሜ ሁለት መቶ አምስት ዓመት ሆነ። ታራም በካራን ሞተ። የሰፈረበት ቦታ የሞተበት ነበር። የእግዚአብሔር ቸርነት ለእናንተ ከሚጠይቃችሁ ያነሰው ቦታ ላይ ከሰፈራችሁ በአካል ሞታችሁ ላትውድቁ ትችላላችሁ፣ ግን ወደ ነፍሳችሁ የሚመጣ የሞት አይነት ይኖራል። ምክንያቱም እግዚአብሔር ለእናንተ ካዘጋጀው ትልቅ ሕይወት ያነሰ እየኖራችሁ እንደሆነ ታውቃላችሁ። በሉ እንጂ እግዚአብሔርን أمانوت ቴሌግራም የተሳካው በጆይስ ሚየር ሚኒስትሪ ጓደኞችና ባልደረቦች ነው።